ኤስ ቢ ኤስ ሬዲዮ። ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የጸደይ አመፅ የአየር ንብረት ለውጥ ሰልፈኞች ዘብጥያ ወረዱ። በኩዊንስላንድ እና ኒው ሳውዝ ዌልስ የደን ቃጠሎ ከቁጥጥር ውጪ እየወጣ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በመቶዎች የሚቆጠሩ የአየር ንብረት ለውጥ አንቂዎች በሉል ግለት ላይ መንግሥት ተገቢውን እርምጃ እንዲወስድ ጫና ለመፍጠር ለአንድ ሳምንት መስተዋጎድ ለመፍጠር የወጠኑትን ትልም ግብር ላይ ለማዋል ሜልበርን ውስጥ ሰልፍ አካሂደዋል። በተመሳሳይ መልኩ ሲድኒ ላይ በተካሄደው ሰልፍ አራት የ16 ዓመት ልጃገረዶችን ጨምሮ 30 ሰልፈኞች ለስር ተዳርገዋል። ጽደይ ዐመፅ በሚል መጠሪያ ሰልፉን እስከ ሁድ ኦክቶበር 31 ለማካሄድ ያስተባበረው የኤክስቲንክሽን ሪቢሊየን ንቅናቄ ነው። የንቅናቄው ተወካይ ብራድ ሆሙድ ስለ ንቅናቄው ሲገልጹ ለፕላኔታችን የጢስ አላርም እንደሆነ አስታውቀዋል። አክለውም ሰዎች በእኩለ ሌሊት የጢስ አላርም ሲቀሰቀሳቸው ይበሳጩ ይሆናል። ይሁንና ወዲያውኑ ልብ ብለው ሲያስቡት ለመልካም ተግባር መሆኑን ይረዳሉ። የቀሰቀሳቸው ለሕይወት አደገኛ የሆነ ክስተት መኖሩን ሊያሳውቃቸው ነውና ብለዋል። ፖሊስ በበኩሉ ሰልፉን ተከትሎ ዐመፅ፣ ብርቱ የሆነ የሥርዓት ግድፈት፣ ወይም ለደህንነት አስጊ ሁኔታ ከተፈጠረ ጣልቃ እንደሚገባ አስታውቋል። ኩዊንስላንድ ውስጥ ከቁጥጥር ውጪ የሆነውን የእሳት ቃጠሎ ለመከላከል ከመቶ በላይ የእሳት አደጋ ተከላካዮች ፍልሚያ እያደረጉ ነው። በሎኬር ቫሊ የማውንት ሞርጋን ሳውዝ ኦፍ ሮክሃምፕተን፣ እና ሌፍት ሃንድ ብራንች ነዋሪዎች ቀያቸውን ለቀው ለመሄድ እንዲሰናዱ ተነግሯቸዋል። የሜትሮሎጂ ቢሮ በወርሃ ኦክቶበር በተወሰኑ ክፍለ ሀገራት ውስጥ ከመደበኛው የአየር ንብረት መጠን በ12 ሴልሲየስ መጨመሩን አስታውቋል። በሌላም በኩል በኒው ሳውዝ ዌልስ በ30 የደንና የሳር ቃጠሎዎች በተከሰቱባቸው አካባቢዎች ከ600 6 በላይ የእሳት አደጋ ተከላካዮች ቃጠሎዎቹን ለመግታት እየጣሩ ነው። ከ30ዎቹ ዘጠኙ ጠኙ ቃጠሎዎች ከቁጥጥር ውጪ ሆነዋል። የሜትሮሎጂ ቢሮ ተወካይ ጆናታን ሃው ሬኮርድ ሰባሪ የሆነ የሙቀት መጠን እንደሚቀጥል ሲገልጡ ከግለትና ንፋስ ጋር በሰሜናዊ ምስራቅ ኒውሳውዝ ዌልስ ሰፊ ክፍል ብርቱ የሆነ ቃጠሎ እየተመለከትን ነው። ወደ ሰሜናዊ ምዕራብም እየዘለቀ ነው። የእሳት ቃጠሎው በጣሙን አደገኛ ነው ብለዋል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የጸደይ ዓመፅ የአየር ንብረት ለውጥ ሰልፈኞች ዘብጥያ ወረዱ። በኩዊንስላንድና ኒውሳውዝ ዌልስ የደን ቃጠሎ ከቁጥጥር ውጪ እየወጣ ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። ሬት ዚስ ፖድካስት ኦን አይቱንስ ኢት ሄልፕስ